ከማህበረሰብ ለማህበረሰብ ዶክተር ናትናኤል ገመዳ በዘጸአት የኢትዮጵያ ወንጌላዊት ቤተ ክርስቲያን ፓስተር የዘንድሮውን የገናን በዓል ምክንያት በማድረግ የሚከተለው መልእክት አስተላልፈዋል። ለመላው ሀገራችን ሕዝቦች እንደዚሁም በአውስትራሊያ ለምትገኙ ኢትዮጵያውያን፣ ትውልደ ኢትዮጵያውያን በመላው ዓለም በተለያየ ቦታ ተበታትናችሁ ላላችሁ ሁሉ በዚህ ዓመትም ደግሞ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ ልላችሁ ፈልጋለሁ። የእግዚአብሔር ቃል እንደሚናገረው ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰዎች በጎ ፈቃድ አሉ ይላል፣ የጌታችን ኢየሱስ ክርስቶስን መወለድ ያበሰሩ የመላእክት ድምፅ ነበር ይሄ። ከዛ ሰባት መቶ ዓመት በፊት በነቢዩ በኢሳያስ ሕፃን ተወልዶላናል እና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት የሰላም አለቃ ተብሎ ይጠራል ይላል ኢሳያስ። ከሰባት መቶ ዓመት በፊት ነው ከጌታችን መወለድ በፊት ይህን ትንቢት የተናገረው። የሰላም አለቃ ከምን ጊዜውም በላይ እነዛ መላእክት የጌታን መወለድ ያበሰሩ ጊዜ በዓለም ሁሉ ሰላም ለሰዎችን በጎ ፈቃድ እንዳሉ ዛሬ ከምንጊዜውም በላይ ሰላም የምንፈልግ በዓለም ሁሉ በተለይ ለአገራችን የሰላምን የህዝቦችን መፈቃቀርና ተግባብቶ አብሮ መኖር፣ ጌታችን የመጣለት ትልቁ ዓላማ ሰላምን በምድር ላይ ማውረድ። እሱም የሰላም አለቃ ነው እና ጸሎታችን፣ ምኞታችን ለምድራችን ህዝቦች ሁሉ፣ ለዓለም ህዝብ ሁሉ ይሄ ቃሉ እንደሚናገረው ሰላም የህዝቦች ትስስርና የብልጽግና ዘመን እንዲሆንልን እመኛለው፣ እንጸልያለን። እግዚአብሔር እንኳን ለዚህ በዓል አደረሳችሁ፣ እግዚአብሔርም ይባርካችሁ ማለት እወዳለው። አሜን። ዶክተር ናትናኤል ገመዳ በዘጽአት የኢትዮጵያ ወንጌላዊት ቤተ ክርስቲያን ፓስተር እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።